ከሐሙስ ነሐሴ 6 2013 ዓ ም የጋቢና መሰናዷችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ መተላለፍ ጀምሯል። ሰላም ጤና ይስጥልኝ፣ እንደምናምሽታችኋል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች አጠናቅረን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መሀል በአፋር ክልል ጋሊኮማ መጠለያ ጣቢያ ላይ በደረሰ ጥቃት ህይወታቸውን ላጡ ሰዎች የክልሉ መንግስት የሶስት ቀን ብሔራዊ ሀዘን አውጇል። እኔ ማንታ ሁለት ልጆች ነበረ፣ ሴት ልጆች የወለደ ንምስ የሶስት አመት ሂሳናት ነበረ። አንደኛው እና ሚስቴ ሙታለች። አንድ ሂሳን ልጅ አሁን እዚህ ሆስፒታል ሶስት አመት ሂሳ ልጅ ዋለናው። በጥቃቱ ቤተሰቦቻቸውን ያጡ አዛውንትን ድምፅን የሰማችሁት በጥቃቱ ዙሪያ ያጠናቀር ነው ዘገባ በምሽቱ ተካቷል። እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን ችሎታውም ደግሞ አለን ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክም። በትላንትናው ምሽት እንግዳችን የነበሩትን በተለያዩ ዓለም አቀፍ ድርጅቶች የአመራር ክህሎት አሰልጣኝ ዶክተር የኔ አሰግድን የሰማችሁት ከጋቢና ጋር የነበራቸው ቆይታ ክፍል ሁለት በምሽቱ ይደመጣል። ምሽቱን ከኛ ጋር ካሳለፋችሁ ሌሎች ጥንቅሮችም ይኖሩናል፣ ጣም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ በቅንብሩ ደስታ ላይ መኮንን አብሮኛለ። አሁን ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። ወደ ኤደን አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። ናይጄሪያ ከሁለት ወራት እገዳ በኋላ ከማህበራዊ ድረገጾች መካከል አንዱ የሆነውን ትዊተርን ልትከፍት መሆኑን የሀገሪቱ የመረጃ ሚኒስቴር በትላንትናው እለት አስታወቁ። ትዊተር በናይጄሪያ ተዘግቶ የቆየው የሀገሪቱ ፕሬዚዳንት የጻፉትን ትዊት ከሰረዘባቸው በኋላ እንደነበረ ይታወሳል። የናይጄሪያ የመረጃ ሚኒስቴር ላይ መሐመድ ለጋዜጠኞች በሰጡት ቃል መልካም የሆነ ነገር እየመጣ ነው ያሉ ሲሆን፣ ነገር ግን እገዳው መቼ እንደሚቆም አላስታወቁም። የትዊተር ተቋም ቃል አቀባይ የሆኑት ሳራ ሀርት ድርጅታቸው በቅርቡ ከናይጄሪያ መንግስት ጋር በእገዳው ዙሪያ መወያየቱን አስታውቀዋል። የአልጄሪያ ባለስልጣናት ከዋና ከተማዋ አልጀርስ በስተምስራቅ በኩል በሚገኘው የሀገሪቱ ክፍል ከ12 በላይ በሚሆኑ አውራጃዎች የተነሳው ከፍተኛ የሆነ የሰደድ እሳት በአቀጣጣዮች የተከሰተ ነው ሲሉ ከሰሱ። እስካሁን ድረስም እሳቱ የ65 ሰዎችን ህይወት እንደቀጠፈ የአልጄሪያ ቴሌቪዥን አስታውቋል። ማክሰኞና ትላንት ሮብ እለትም በ አዞ አካባቢ የተቀሰቀሰው እሳትን ለማጥፋት የእሳት አደጋ ባለሙያዎች ወታደሮችና ህብረተሰቡ ጥረት ሲያደርጉ ውለዋል። የአልጀሪያ መገናኛ ብዙሀንም በ17 አውራጃዎች 79 ትላልቅ ቃጠሎች እንደተከሰቱ አስታውቋል። ሰኞ እለት እሳቱ ከጀመረ በኋላ ማክሰኞ በተለያዩ ቦታዎች መዛመቱን የሀገሪቱን የውስጥ ጉዳይ ሚኒስቴር ካሜል በልድጅዱ ቃጠሎ ሰው ሰራሽና በአቀጣጣዮች የተከሰተ ነው እንዲሉ አድርጓቸዋል። በተመሳሳይ የሀገሪቱ የደን ቢሮ ኃላፊ የሆኑት አሊ ሞሐመዳይ በቴሌቪዥን ቴሌቪዥን ቀርበው ማክሰኞ እለት የእሳት አደጋዎቹ በተመሳሳይ ሰዓት በተለያዩ ቦታዎች መከሰታቸውን የገለጹ ሲሆን ይህም ሁኔታዎቹ ሆን ተብለው የተፈጸሙ ናቸው የሚለውን ጥርጣሬ አበርትቶታል የዩናይትድ ስቴትስ ሴኔት ትላንት ሮብለት በጠባብ ቁጥር የሶስት ነጥብ አምስት ትሪሊየን የሴፍቲኔት በጀት እቅዱን አሳልፏል እቅዱ የጤና የቤተሰብ የትምህርትና የአየር ንብረት መርሃ ግብሮችንም ያካትታል እቅዱ በአብዛኛው የፕሬዝዳንት ጆ ባይደንን ሀሳቦች የሚያስቀድም ሲሆን ድጋፍ ያገኘው በዴሞክራቶች ነው እቅዱ 50 ለ49 በሆነ ምርጫ በጠባቡ ሊያልፍም ችሏል። የሴኔቱ የአብላጫዎች መሪ ቻክ ሹመር ይሄ የበጀት መፍትሄ በአሜሪካ ታሪክ ውስጥ በአሜሪካውያን ስራ ላይ ቤተሰቦች ላይና በአካባቢ ጥበቃ ላይ የፈሰሰ ታሪካዊ የሆነ መዋለ ንዋይ ነው ሲሉ ጠርተውታል። በተጨማሪም ሹመር በትዊተር ገጻቸው ላይ ለአንድ ተራ የአሜሪካ ዜጋ ምጣኔ ሀብታችን የሚሰራበት ሁኔታ ነው ትውልዱን የሚያሸጋግርና እኛንም መስመር የሚያስይዘን ነው ሲሉ ጽፈዋል። በአንጻሩ የሴኔት የሪፐብሊካኖች መ ሪ ሚች ማኮነል ማክሰኞ እለት ከምርጫው በፊት ሴኔቱ ፊት ባደረጉት ንግግር በሴኔቱ ውስጥ አነስተኛ ቁጥር ያላቸው ሪፐብሊካን አብላጫዎቹን ዴሞክራቶች ለማስቆም ድምፅ አንሷቸዋል ያሉ ሲሆን ነገር ግን የወጣውን ሕግ አፍ የሚያስከፍትና አስደንጋጭ ሲሉ ጠርተውታል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶዎች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ሬዲያንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የሬዲዮ መገናኛ ሞገዶች በተጨማሪ በበየነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። አፋር ብሔራዊ ክልል ምክር ቤት በጋሊኮማ መጠለያ ጣቢያ ሳሉ በህወሀት ጥቃት ህይወታቸውን አጡ ላላቸው ከ200 በላይ ንጹሐን ዜጎች የሶስት ቀናት የሀዘን ጊዜ አውጇል። የአሜሪካ ድምጽ ያነጋገራቸው አንድ ልጃቸውና የትዳር አጋራቸው በጥቃቱ የተገደሉባቸው አባትም ጥቃቱን አረመናዊ ተግባር ሲሉ አውግዘውታል። በአፋር ጋሊኮማ መጠለያ ጣቢያ በተጠለሉ ተፈናቃዮች ላይ በተሰነዘረው ወታደራዊ ጥቃት ጉዳት የደረሰባቸው ከ40 እስከ 46 የሚደርሱ ሰዎች በዱብቲ ሪፈራል ሆስፒታል ሕክምና እያገኙ መሆናቸውን ከሆስፒታሉ የተገኘው መረጃ ያመለክታል። መስፍን አራጌ ዝርዝራለሁ። የክልሉ ምክር ቤት አፈ ጉባኤ አሚና ሴኮን የጠቀሱ የክልሉ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ጥቃቱን ታሪክ የማይረሳው ነው ማለታቸውን አስነብቧል። ህወሀት ድንገት በከፍተው የከባድ መሳሪያ ጥቃት 17 ህጻናት፣ 89 ሴቶችና 44 አዛውንቶች ህይወታቸው ያለፈበት በርካቶች የተጎዱበት በመጋዘን ውስጥ የነበረ አስቸኳይ እርዳታ ምግብ ሙሉ በሙሉ የወደመበት መሆኑን የገለጹት አፈ ጉባኤዋ የተፈጸመውን ኢሰብአዊ ድርጊት ኢትዮጵያውያን እንዲያወግዙና እንዲቃወሙ ጥሪ አስተላልፈዋል። ከዛሬ ጀምሮ ለሶስት ቀናት በሚዘልቆ የሐዘን ቀን የክ መንግስት ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ለበለፍ ወስኗል። የዱብቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር መሐመድ የሱፍ ለአሜሪካ ድምጽ ሬዲዮ እንደገለጹት ሐምሌ 28 ተሰነዘረ በተባለው ጥቃት በተለይ ህጻናት፣ ሴቶችና አዛውንቶች ጉዳት ደርሶባቸው ወደ ሆስፒታሉ መጥተዋል። ሐሙስ ማታ መምጣት ጀመሩ። በአምቡላንስ በተለያዩ መኪኖች መንገድም ስለምርቅ ሁለት መቶ ምናምን ኪሎ ሜትር ርቀት ስላለው ከዛ የተወሰኑ ደግሞ ጠዋት መጡ እና አብዛኛው ደግሞ የደረሱ ህጻናትና ሴቶች ናቸው። በእርግጥ ወንዶች አንዱ እድሜ የገፉም አሉ። አንድ በአካላዊ ኛ ናቸው ናቸው እኛ እኔ ራስ ያየኋቸው አይናቸው ተጎዱ ሰባ ምናምን አመት አዛውንት ነበሩ። እና እኛ ጋር ከአርባ እስከ አርባ ስድስት የሚሆኑ ነው የመጡት ጉዳት የደረሰባቸው ጉዳት የደረሰ ህክምናቸውን እየተከታተሉ ሳለ ህይወታቸው ያለፈ መኖራቸውን ጠቁመው የጤና መሻሻል ያሳዩት ከሆስፒታል እንዲወጡ መደረጋቸውንም ገልጸዋል። አስራቱ እዛው ያው ክትትል እያደረግ ነው ያረፉ እና ህይወታቸው አለፈ አለፈ አለፈ። ቀላል ጉዳት ያላቸው የወጡ አሉ። ትናንትና ትናንት ወደ ስቲል ህክምና ላይ ያለዋሉ ሁለት ኦፕራሲዮን የተደረገም ህጻንም ምንም አለ እስከማስታውሰው ድረስ ከዛ ተጨማሪ ይመጣል ብለን ስንጠብቅ አብዛኛው ዘው ላይ እንደሞቱ እና መንገድ ላይም የሞቱም እንዳሉ መድረስ እንዳልተቻለ ነው የተነገረ። ሁለት ሪፈር ተልቋል ወደ አዲስ አበባ። ከባድ ጉዳት ያለባቸው እዚህ ሰዓት በህይወት ይኖሩ አይኖሩም እናቀው ነገር የለም። ከለዋ ከተማ ውስጥ ነዋሪ የሆኑት አንድ አባት ጁንታ ሲሉ የጠሩት የህወሓት ኃይል መኖሪያ አካባቢያቸውን በወታደራዊ ጥቃት ሲቆጣጠር ቤተሰቦቻቸውን ይዘው በአቅራቢያቸው ወደሚገኘው ጋሊ ኮማ መጠለያ ጣቢያ መሰደዳቸውን ያስታውሳሉ። እኔ እዛ ከልዋንም ከተማ ነው የሚኖረው እና እዛ ባለ ሲያርፉ ይገባል። ጊዜ እነሱ ይሄ ከባድ መሳሪያ ምናምን ይመታል። ይሄ ጁንታ ከዛ ይመታል ጊዜ ወደዚህ ወደ ፋንቲረሱ የሚባል አለ። ይሄ ጋሊኮ ማ ከበደ የሚባል አለ። እዛ ከበደ ማዕከል ነው የተጠለለው። እኛ ከዛ ከከተማ ማዕከል መቶ ማለት ተጠልላችሁ እዚያ ከጥቃት ሸሽቶ መጠለያ ጣቢያ ላይ ያረፉት አባትና ቤተሰቦቻቸው ግን የፈሩት ተከትሏቸው እንደመጣ ይናገራሉ። ባረፉበት መጠለያ ላይ የተጣለ ከባድ መሳሪያ የባለቤታቸውንና የአንድ ልጃቸውን ሕይወት እንደነጠቀ የሌላ ልጃቸውን አካል ደግሞ እንደ ጎዳህ ልጃቸውን ከሚያስታምሙበት ዱብቲ ሪፈራል ሆስፒታል፣ ሆኖ ለአሜሪካ ድምጽ ሬዲዮ አስታውቀዋል። እኔ በጣም ተኝቶ ነበር ሌሊት ስጤ ሰዓት ና እዛ ተኛ ጋራ ብዙ ሰዎች አለ እዛ የተፈናቀለ ከሉዋን ና እዛ ከያለው ወደዚህ የመጣ ሰው ምናምን ይዛ ብዙ ነበረ ሌሊት ተኝተዋል። ሴት አለ፣ ህፃን አለ፣ ሽማግሌ አለ፣ እኛም አለ ወንዱ ከዛ ተኝቷል ጊዜ ሌሊት ዘጠኝ ሰአት ከባድ ከባድ መሳሪያ ይቶክሻል ይሄ እኛ አይተን ማና ኪስ ድምፅ ምናምን እንደ ትልቅ ነው ምጮሆ ማን ነው የሚተኩሰው? ይሄ በትግራይ በኩል የመጣ ጁንታ የነ ተኩሰ ዘጠኝ ሰዓት መጣ ተኩሰ እንቅልፍ ተኝቶ ነበረኛ። ከዛ ከባድ መሳሪያ ተኳከሰ በቃ እንዳለ ህዝብ የሚገባበት ጠፋ። እሳት ነው ውሃ ነው በቃ ምን ይላል። የገባ ጫካ የገባ ጫካ ገባ በቃ። እዛ ማዕከል የነበረ ጥላ ሲር ይሄ ምንድን ነው የሚባለው ሰራ ሰራ ውስጥ ተኝቶ ነበረኛ። ዝናብ ምናምን ይጥላል። እዛ ሸራ ውስጥ ነበራቸው ሰራዊት ውስጥ ተጠልሎ ነበር እኛ ባዛ እኔ ማንታ ሁለት ልጆች ነበረ እኔ ሴት ልጆች የወለደ ኔ ሚስት የሶስት አመት ህፃናት ነበረ አንደኛው እና ሚስቴ ሞታለች። አንድ ህፃን ልጅ አሁን እዚህ ሆስፒታል ሶስት አመት ህፃን ልጅ አሁን ከህወሓት በኩል መሆኑን በምን አረጋገጣችሁ? የተተኮሰው እኛ አሁን ይሄ አፋር ዳጓል መረጃ ሚናን የሚለውጡ ማለት ነው። አሁን የነሱ የተኮሱበት አካባቢ ጭራሽ አፋር ነው እንጂ ያለው ሌላ መንግስት አካል የለን። ይድል ነው ያለው እዚህ የተሰበሰበ ማለት ነው ጋሊኮማ ላይ ያለ ሊንግስት ሀይል የለም። ከዛ ይመጣል ጊዜ ሌሊት ላይ ከባባር መሳሪያ በቃ እንዳለ ፈጅ በቃ እዛ ቶኮሰ ከባባር መሳሪያ ሌዲስ መጣ በቃ በእንቅልፍ የተኛበት ከከልዋን ከተማ በኩል ይመጣል። እዛ ከልዋን ከተማ የተቆታተረ እሱ ቆይተዋል። አሁን ከዛ ከከልዋን ከተማ በኩሉ እኛ የተፈናቀለ ማለት ነው። እዛ ከልዋን እነሱ ሲገባ ነው ያመለጠ። እኛ አሁን እዚላ ባለ ይሄ ሰራ ውስጥ ተሰታልለዋል። እኛ ሌዲስ ተኝተዋል ሁላ እዛ ምግብ ምናምን የሚሰቅይበት ቦታ ነበረ። ከዛ ተሰብስበዋል በ ይመጣል። ሌሊት ይመጣል ከባድ መሳሪያ ይቶክሳል። ህዝብ እንዳለ ተደናበረ። በቃ ሽማግሌ ምናምን ይሙተዋል። በቃ ሚስትና ህፃን ልጅ ይሙተዋል። ዳጉ በአፋር አካባቢ በስፋት የሚታወቅና ዘመናትን የተሻገረ የዳበረ የመረጃ ልውጥ ባህል ነው። ከአመታት ቆይታ በኋላ ልጅ የማግኘት ህልማቸው እውን እንደሆነላቸው የሚናገሩት አባት ባልጠበቁት ሁኔታ ልጃቸውንም የትዳር አጋራቸውንም በማጣታቸው የመንፈስ መረበሽ ውስጥ ገብቻለሁ ይላሉ። አምስት አመት ሙሉ ሚስቴ ጋር ተጋብቶ አልወለድም ነበር። ሁለት ሶስት አመት በፊት ነው ሆን የወለደ ሁለት አመት ሳይወልድ ቆይቶ ማንጣ ነበር። ሞጭ አሁን በቃ እኔ ሚስት የሚታ ልጅ ሞቷል። አሁን ይታ ልጅ ብቻ ነው ቀራ ያው ልበላጅ ቀራ አሁን በቃ ህዝብ ጨረሰ እዚህ አካባቢ ሁ እንደው ይ ህኒን አባ ይ ወደዛ ይሄ አርሚ ማንከል ነው በቃ እንደ መጥፋት ነው። ይሄ ለሀገር ካንሰር ነው በቃ መጥፋት ነው። አላህ ይቅር አይበላችሁ። በንጹህን ተፈናቃዮች ላይ ደርሷል ያሉትን ወታደራዊ ጥቃትም አረመኒያዊ ተግባር ብለውታል። ይሄ የሰው ባህሪ የሌለው ይሄ እንስሳት ባህሪ የለም ራሱ ይ ከአረመኒ ነው ይሄ ባህሪ ያለ እንጂ ሰው ሰው እንደዚህ አይጨርስም። እንደው ጨርሷል። ኛ ህዝብ ጨርሷል በቃ አፋር ሙቶ ተቀርጿል። ወደ ሶስት መቶ ይጠጋል፣ ሁለት መቶ ምናምን ይሆናል። ይህ የሞተ በቃ ሴት ምናምን ሁሉ አብሮ የሞተ ከያሎ ከሎ ና ገታ አካባቢዎች የተፈናቀሉ ሰላሳ ሺህ ሰዎች ሰፍረውበታል በተባለው የጋሊኮማ መጠለያ ጣቢያ ላይ ከህወሓት ተተኮሰ በተባለ ከባድ መሳሪያ ከሁለት መቶ ሰዎች በላይ መሞታቸውን ና ወደ አምሳ የሚጠጉት አስከሬናቸው እስካሁን አለመገኘቱን የክልሉ ሴቶችና ሕጻናት ቢሮ ኃላፊ አይሻ ይሱፍ ለአሜሪካ ድምጽ ሬዲዮ ትናንት ገልጸው ነበር። የህወሓት ቃል አቀባዩ ጌታቸው ረዳ በትዊተር ገጻቸው አስተላልፈውታል በተባለው መልእክት ግን ጋሊኮማ ላይ ምግብ የተከማቸባቸውን ማጋዘኖች ያቃጠሉት ጥቃት ሰንዝሮ በመሸሽ ላይ የነበሩት የመንግስት ኃይሎች ናቸው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአፋር ክልል ጉሊና ወረዳ ጋሊኮማ ቀበሌ በሚገኙ ጤና ጣቢያዎችና ትምህርት ቤቶች ላይ በደረሰ ጥቃት በርካታ ቁጥር ያላቸው ህጻናትን ጨምሮ በመቶዎች የሚቆጠሩ የሀገር ውስጥ ተፈናቃዮች መገደላቸው ሪፖርት ከተደረገ በኋላ በአሁኑ ወቅት ለተጎጂዎቹ የሕክምና እርዳታ በሚደረግባቸው አካባቢዎች ክትትል የሚያደርግ ቡድን እንዳሰማራ በይፋ ይገጹ አስነብበዋል። ኮሚሽኑ ግጭት በአገረሽባቸው የአማ አማራ ክልል አካባቢዎች ስላለው ሁኔታም ክትትል እያደረገ መሆኑን ጠቅሶ በግጭቱ ሳቢያ አደጋ ላይ የወደቁ ንጹሀን ሰዎች ቁጥር እየጨመረ መምጣቱ እንዳሳሰበው አስታውቋል። በግጭቱ ውስጥ ተሳትፈዋል አላቸው አካላትም ባስተላለፈው መልእክት ሀገራዊም ሆነ ዓለም አቀፋዊ ሰብአዊ ምቶች ድንጋጌዎችና በጦርነት ህግና መሮች የተጣለባቸውን ግዴታ እንዲያከብሩ አሳስበዋል። ንጹሃን ዜጎችንና ታሪካዊ ቅርሶችን ጨምሮ የህዝብ መሰረተ ልማቶች ኢላማ እንዳይሆኑም አሳስበዋል። ይህ በእንዲህ እንዳለ በወልዲያና አካባቢው በቀጠለ ወታደራዊ ግጭት ከአካባቢያቸው ተፈናቅለው ወደ ውጫሌ፣ ሀይቅ፣ ደሴና ኮምቦልቻ ከተሞች በርካታ ሰዎች እየመጡ መሆናቸው ታውቋል። የስልክ መስመር መቋረጡን ተከትሎ ጥለዋቸው የመጡት ቤተሰቦቻቸው የሚገኙበትን የደህንነት ሁኔታ አለማወቃቸው እንዳሳሰባቸው ለአሜሪካ ድምጽ ሬዲዮ የተናገሩት አስተያየት ሰጪዎች ትኩረት ለወልዲያ የሚል መልእክትም አስተላልፈዋል። የደሴ ከተማ አስተዳደር ወደ ከተማዋ የሚገባው ተፈናቃይ ቁጥር በመጨመሩ እና በወቅታዊ የጸጥታ ጉዳይ ምክንያት ከትናንት ጀምሮ ሰዓት እላፊ ያወጀ ሲሆን በአዋጁ መሰረት ለጸጥታ ተግባር ከተሰማሩት ውጭ ማንኛውም ሰው ከምሽቱ ሁለት ሰዓት በኋላ እንዲንቀሳቀስ አይፈቀድለትም። ለአሜሪካ ድምጽ ሬዲዮ መስፍን አራጊ መስፍንን ለዘገባው እናመሰግናለን። በትላንትናው ምሽት ዝግጅታችን በተለያዩ ዓለም አቀፍ ተቋማት የአመራር ክህሎት ሲያሰለጥኑ ከቆዩት ዶክተር የኔ አሰግድ ጋር ቆይታ ጀምረን ነበር። ዶክተር የኔ ከዚህ ቀደም ሶስት መጽሐፍትንና ሌሎች ጥናታዊ ጽሑፎችን ያቀረቡ ሲሆን በቴዴክስ ጆሃንስበርግ ንግግር አድርገዋል። በቅርቡ ደግሞ አራተኛ መጽሐፋቸው የሆነውን ሊዲንግ ዊዝ ሃርት ወይም ከልብ መምራት የተሰኘ መጽሐፍ አሳትመዋል። መጽሐፉ የተለያዩ የአፍሪካ ሀገር ራት መሪዎችን ልምድ ያካተተ ሲሆን በግላቸው ያዩትን የህይወት ክህሎትና የአመራር ልቀትም አካቷል። ዶክተር የሚያሰግድ ከኤደን ገረመው ጋር የነበራቸው ውይይት ይቀጥላል። እርግጥ እያንዳንዱ ያው በየራሳቸው ህይወት በየራሳቸው ስራ መሪዎች ናቸው። ማለት አሁን ፊያናን እርግጥ የተባበሩት መንግስታት ስራ ነበሩ። አመራር ችሎታቸው አይደለም ግን ሌላ አሁን በዓለም የታወቀ ዩሱ ንዱር ያው እንደምታውቂው ነው። የሴኔጋል የታወቀ በዓለም የታወቀ እንደዚህ አይነትም ሰው በሙዚቀኛነቱ መሪ ነው። የአፍሪካውያን የአመራር ክህሎት ወይም የአፍሪካውያን የአመራር ዘይቤ ከሌላው ዓለም በምን ይለያል? ያው አመራር አመራር ነው። የአመራር ችሎታ የአመራር ችሎታ ነው። ምንም ከየትም ሀገር ብንሆን ምንም ጾታ ብንሆንም አመራር ችሎታ አመራር ችሎታ ነው። ግን ጠለቅ ብለን ካየነው አፍሪካን ላይ ምንድን ነው የሚለየን ብንል እንደ ትህትና ይለየናል። እኔ እንደሚመስለኝ አፍሪካ ውስጥ መሪዎቻችን ትህትና አላቸው እዛ ግን ከዛ ውጭ ግን ብዙ የሚለየን ነገር የለም። አንዳንዴ ግን ይሄ ትህትና የአመራር ችሎታቸውን ወይ ደግሞ ቁርጥ ያለ ውሳኔ የመወሰን ችሎታቸውን ሊያዳክምባቸው ይችላል። ይሄ ነው እንግዲህ ብዬ የማስበው እሺ። በመጽሐፉ ላይ ከተጠቀሱ ሰዎች መካከል የቀድሞው የቡርኪና ፋሶን ፕሬዚዳንትና የነጻነት ታጋይ ተብሎ የሚጠቀሱት የቶማስ ሳንካራ ወዳጅ የሆኑት ባለስልጣን ሴት አንዷ ናቸው እዛ ላይ። እሳቸው ከቶማስ ሳንካራ ጋር አብሮ በሰሩበት ጊዜ ያስተዋሉትን ነገር እርሶ ጽፈውታል ና እስቲ ጥቂት ስለዚህ ነገር አጫውቱኝ እንግዲህ እሳቸው ማዳም ዦዜፊን ወድራጎ ነው የሚባሉ እሳቸውን ሳገኛቸው ብዙ አመት ነው ማቃቸው ቶማስ ሳንካራ ና የነበሩት እንዳለ ካቢኔቱ እንዳለ በተገደለበት ሰዓት እሳቸው ያልተገደሉበት ምክንያት ለምንድን ነው ሌላ ስብሰባ ነበራቸው ሌላ ቦታ ና እዛ ስብሰባ ላይ ስላልተገኙ ብቻ ነው በህይወት ያሉት እስካሁን ስለዚህ ከዛ ነው የሚጀምረው አሁን ከቶማስ ሳንካራ ጋር በጣም በቅርብ ይሰሩ ነበር ከፕሬዚደንት ሳንካራ ጋር ፕሬዝደንት ሳንካራ ሲገደሉ ሰላሳ ሰባት አመታቸው ነው የተገደሉበትም ምክንያት ለምንድን ነው ብዙ ነገር አንቀሳቀሱ አሁን ምን ይሉ ነበረ እኛ ቡርኪና ፋሶ ደሀ ሀገር ናት መርቸዲስ ለሚኒስቴር አይቻልም ሁላችንም ባለን በቤት መኪና ና በብስክሌት ነው የምንሄደው ብሎ አወጁ በጣም ለህዝቡ ያስቡ ነበር ከዛ ሚኒስቴሮቹ ምን ይሏቸው ነበረ? የሆነ ፕሮግራም ወይ አንዳንድ ነገሮች በሚጻፉ ጊዜ ኦኬ እንሄድ ይሉና ገበያ ጋር ይሄዱና ገበያ ላይ ካሉት ሴቶች ጋር ቁሳቁስ ከሚሸጡት ጋር እሺ፣ አስረዷቸው እነሱ ከገባቸው ይሆናል፣ ካልገባቸው ደግሞ ተመልሳችሁ እንደገና ትጽፋላችሁ ይሏቸው ነበር። ይሄ ለምንድን ነበር እንደዚህ የሚያደርጉት? አንዳንድ ጊዜ ፖሊሲ ሲጻፍ ብዙ ዙሪያ ጥምጥም እናበዛለንና። እና መጨረሻ ላይ ምን እንደምንልም አናውቀው። እናሳቸው ፕሬዚዳንት ሳንካራ ያንን አይፈልጉም። ቀጥተኛ በቃ ቀጥ ያለ ነገር ነበር የሚፈልጉት ያው ተገደሉ እና እኚህ ማዳም ዦዜፊን ወድራጎ የሆነው ምንድን ነው የሆነ ጊዜ እንደገና የዛሬ አንድ ሶስት አራት ዓመት ይሆናል እናተገናኝተን በዛን ጊዜ ደግሞ የፍትህ ሚኒስቴር ሆነው ነበረ። ማዳም ወድራጎ ስንገናኝ አገር ንሽም ኔ ያሉኝ ዞሮ ዞሮ የው ከሰላሳ አመት በኋላ ፍትህ ሚኒስቴር ሆኜ የተመልሽ የመጣው ሀገሬ መጀመሪያ ደግሞ የተሰጠኝ ፋይል የፕሬዚዳንቴን የወል መቃብር ማስከፈትና ና የሚያስፈልገውን ምርመራ የማድረግ ነው ሲነግሩኝ፣ ምንድን ነው የሚያሳዝንሽ ነገር አሉኝ። አጽሙ ሲመረመሩ ጥይቶቹ እንዳለ የተገኙት እዚህ ወደ ደረታቸው ከላይ ና ብብት ውስጥ ነበር። ይሄ ማለት ምንድን ነው? እጃቸውን ሰጥተው ነበር ሲገሏቸው። በጣም ያሳዝናል። እኔ አሁን እነ ቶማስ ሳንካራን ሳስብ በምንም ምክንያት እጅ መስጠት አንችልም። በምንም ምክንያት እያንዳንዳችን የመስራትና ህይወታችንን ቀጥ አድርገን የመምራት ግዴታም ኃላፊነትም አለብን። ችሎታውም ደግሞ አለን። ያለንን ችሎታ ዝም ብለን በሚሆን በማሆን ነገር ቅልጥ እያደረግን አናባክ ነው። በመጽሐፉ በተለያዩ ቦታዎች ላይ የሴት አያቶትን አንስተዋልና እንደውም ሀገር በቀል እውቀትን መቀበልም አብሮ ተነስቷልና። እሳቸው በተደጋጋሚ የተነሱት ከምን አንጻር ነው? ከአመራር ጋር ምን ያያይዛቸዋል? አያቴ አልማዝ ኃይለ ማርያም ይባላሉ እና እሳቸው የእኔ አያት ስለነበሩ እኔ እድለኛ ነኝ። ለምን ከአያቴ ጥላ ስር ነው ያደግኩት። ወደ ውጭ እስክኔ ድረስ እስከ ስምንት ዘጠኝ አመት እስኪሆነ ድረስ ኦልሞስት ሀያ አራት ሰዓት አብረን እናሳለፍ ነው። ሁሌ ከእሷ ስር አልጠፋም። እና እሷ ላይ የማየው ምንድን ነው? ሰውን ስታነጋግር በደግ አይን ነው የምታነጋግረው። ድምጿ አይከብድም። ትልቅ ባለስልጣን ሰው ቢሆን፣ መንገድ ላይ የኔቢጤ ቢሆን፣ መንገድ ላይ ባለሱቅ በደረቴ ቢሆን፣ ሁሉንም ሰው እንደ ንጉስ ነው የምትቀበለው። እንደ ንጉስ እንደ ንግስት ነው የምትቀበለው። ማንም ሰው ማንንም ተናግሮ አያውቅም። ሰው የሚከበረው ደግሞ የቤቱ ባለቤት ልጆች ስለሆኑ ሳይሆን በስራችን በእድሜያችን ሁሉንም ሰው ጋሼ እትዬ ብለን ያደግ ነው። ያ የመጣው ከየት ነው? ከያቴን የመጣው እንደ ሰውነቱ ነበር የምትቀበለው እያንዳንዱን ሰው። እርግጥ እንደ ንጉስ እንደ ንግስት ብታከብረውም ሰው መሆኑንም እያስተዋለች ነው። ሰው ስለሆነ ደግሞ መሳሳት እንደሚችልም እያስተዋለች ነው። ያ ሰውም ደግሞ ከተሳሳተ ይቅር እያለች ነው። በመጽሐፉ ላይ ሌላ የተነሳው ነገር ደግሞ የእለት ተእለት የህይወት ምርጫ ነው። የእለት ተእለት ምርጫችን በህይወታችን ላይ ስላለው ተጽዕኖና አጠቃላይ እርስዎ መጨመር የሚፈልጉት ነገር ካለ አያይዘው ይንገሩኝ። አንድ አንድ ሀገር ውስጥ እንደ አንድ ቤተሰብ ብናስበው አንድ ቤተሰቦች ችግር ሲፈጠረውን አንድ ቡድን ብቻ አይደለም ጥፋተኛ። ሁላችንም ላይ ጉድለት ሊኖር ይችላል፣ ደካማ ጎን ሊኖር ይችላል፣ ጥፋት ሊኖር ይችላል። እኔ ግን የራሴን ጥፋት፣ የራሴን ጉድለት፣ የራሴን ድካም ካልተቀበልኩኝ፣ የሌላው ላይ ካተኮርኩኝ፣ መፍትሄ ሊኖር አይችልም። ስለዚህ አሁን በሀገራችን ባለው ሁኔታ የጋራ መፍትሄ ለሀገራችን የምንፈልግ ከሆነ እያንዳንዳችን ወደፊት እያንዳንዳችን ሀገራችን እኮ ብትኖርልን፣ ብታድግልን፣ እንደፈለግን እንደልባችን እንድንኖርባት ከፈለግን ሁላችንም የጋራ መፍትሄ መፈለግ አለብን። ያ ጋራ መፍትሄ ምን ማለት ነው? ሁሉም ሰው በሌላው ያለውን ጥፋት ብቻ መመራመር ሳይሆን በራሳችንም ያለብንን ጥፋት አንድ ላይ ያንን መፍታት መቻል አለብን። ግን የማዳመጥ ችሎታ ሲባል ኦኬ፣ ሁላችንም እናቃለን ማዳመጥ ያስፈልጋል። ግን ስንታችንን እውነት ማዳመጥ የምንችለው ስንታችንን እውነት እኔ የራሴን የማዳመጥ ችሎታ አዳብራለሁ ብዬ ስራ ብዬ እዛ ላይ አተኩር የምሰራው ስንቶቻችንን እንደዛ አርገን ራሳችንን ማሳደግ የምንሞክረው። ህይወታችንን ቀጥ አርገን የመምራት ግዴታም ኃላፊነትም አለብን ችሎታውም ደግሞ አለን። ዶክተር የሚያሰግድ ከአሜሪካ ድምጽ ጋር ለነበሩት ቆይታ አመሰግናለሁ። አመሰግናለሁ። አድማጮቻችንንም ደግሞ በጣም አመሰግናለሁ ስላ ዶክተር የኔ አሰግድ ለነበራቸው ቆይታ እናመሰግናለን። ከመጽሐፉ ጠቃሚ ልምዶችን እንደምታገኙ ተስፋ እናደርጋለን። ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። የፋሽን ኢንዱስትሪው ና በዛ ውስጥ የሚሰሩ ሞዴሎች በዓለም ያለውን እውነታ ሊያንፀባርቁ ይገባል በሚል መርህ የተቋቋመው ዊስፒክ የተሰኘ የሞዴሊንግ ድርጅት መስራች ብሪያና ማሪያ በድርጅቱ አማካኝነት የተለያየ ስብዕና ያላቸው የተለያዩ የህብረተሰብ ክፍሎችን የሚያንጸባርቁ ሰዎችን ታበ በረታታለች። በዚህ ዙሪያ ካሪና ባፍራጂን የላከችልንን ዘገባ በዚህ መልኩ አቀናብረዋለሁ። ባለፉት ጥቂት አስርት ዓመታት ውስጥ በሞዴሊንግ ሙያ ውስጥ የሚሰማሩ ሰዎች አይነት እየሰፋ ሄዶ በእድሜ በዘርና በመጠን የተለያዩ ሰዎችን ማካተት ጀምሯል። ሆኖም ዊ ስፒክ የተሰኘው የሞዴሊንግ ኤጀንሲ መስራች የሆነችው ብሪያና ማሪያ ድርጅቶች ይህን ልዩነት በአግባቡ እየተጠቀሙበት አይደለም ትላለች። ለዛም ነው ማሪያ በ2004 ዓ ም የራሷን ድርጅት የከፈተችው ወንድ ኢንስታርትድ ዊ ስፒክ ዊስፒክ የተሰኘውን ድርጅት ስከፍት የእድሜ እኩያዬ የምትሆን ሴት የሰጠችኝን ምላሽ በተለየ ሁኔታ አስታውሳለሁ። ይሄ የሚሆን ነገር አይደለም ነበር ያለችኝ። የሰበሰብሻቸው የቦርድ አባላት የተሰባጠሩ ናቸው። ከፍ ያለ የሰውነት መጠን ላላቸው ሰዎች የሚሰራ ነው። እንደሱ አይነት ድርጅቶች ደግሞ አሉ አለችኝ እኔ ግን ዝም ብዬ ስራዬን ቀጠልኩ። ይሄ የሰውነታቸው መጠን ከፍ ላለ ሰዎች ተብሎ የተከፈተ ድርጅት አይደለም። ይሄ ሁላችንም ተሰባስበን እራሳችንን የምናከብርበት ነው። ዛሬ ማሪያ የተለያየ የሰውነት መጠን፣ ቁመት፣ ጾታና ዘር ካላቸው 130 ሞዴሎች ጋር ትሰራለች በድርጅቱ ዳውን ሲንድረም የተሰኘ የአይምሮ ጤና መጓደል ወይም የተለያየ የቆዳ ችግር ያለባቸው ሞዴሎች ያሉ ሲሆን ሁሉም ራሳቸውን በመጽሔቶች ሽፋን ላይ በማስታወቂያዎችና በፋሽን ማሳያ መድረኮች ላይ ማግኘት ችለዋል። ስለ እኩልነትና በሰውነት ዙሪያ ሊኖሩ ስለሚገባቸው አዎንታዊ አስተሳሰቦችም መልእክት ያስተላልፋሉ። በዩናይትድ ስቴትስ ዋሽንግተን ዲሲ ከተማ ውስጥ የምትኖረው ሞዴል ዳንኤል ሳውተር በፋሽኑ ኢንዱስትሪ ውስጥ ልዩነትን ማክበር የሚገባበት ጊዜ ነው ትላለች። having more diverse models በቁመት፣ በመጠን፣ በአይነት፣ በጾታ፣ በዘር ሁሉን ያካተተ ልዩነት ደስ ይላል። ይህ ከዚህ በፊት ሆኖ በማያውቅ ሁኔታ እያደገ ነው። ሰውተር እንደምትለው በተለይ የማህበራዊ ትስስር መድረኮች ለማስታወቂያ የሚሆኑ አዳዲስ ሞዴሎችን ለማግኘት ትልቅ ሚና አላቸው። በ 2006 ዓ ም ዋሽንግተን ዲሲ የሚገኘውን የሞዴሊንግ ኤጀንሲ እንድትቀላቀልና ሙያዋን እንድታጎለብት የረዳት የኢንስታግራም ማህበራዊ ትስስር ገጿ መሆኑንም ትናገራለች። በሌላ በኩል ግን የተለመደውን የሞዴልነት መስፈርት አሟልተው የሚሰሩ ሞዴሎች ከትክክለኛ ሁኔታ የራቀ ወይም ሊሆን የማይችል ተስፋን የመፍጠር ቅሬታ እንደሚቀርብባቸው ይናገራሉ። ከነዚህ አንዷ በምዕራቡ ዓለም እውቅናን ያተረፈችው ራሽያዊ ሞዴል ቪላድ ሮስ ላያኮቫ ናት። አዲስ የሆነ ልዩነት እየተፈጠረ ነው። እኔ እንደ ራሴ ሆኜን የተፈጠርኩት። አሁን ደግሞ ሰዎች ስለ ራሳቸው ሰውነት ጥሩ ስሜት እንዳይሰማቸው በማድረግ ቅሬታ ይቀርብብኛል። ስለዚህ እኔ እኔን በመሆኔ ጥፋተኛ ነኝ ማለት ነው። በእርግጥ ሁሉን ያማከለ ነገር እንዲሆን ፈልጋለሁ፣ ግን ይሄ በጣም የተወሳሰበ እና ውስጡ ብዙ ነገሮችን የያዘ ነው። አንዳንዶች ለዚህ እንደ ምሳሌ የሚገልጹት የውስጥ ልብሶችን በማምረት የሚታወቀው ቪክቶሪያ ሴክሬት የተሰኘው ታዋቂ ድርጅት ኤንጅልስ በመባል ከሚታወቁት የረጅም ጊዜ ሞዴሎች ጋር መስራት ማቆሙ ነው። የበለጠ አካታች እንዲሆን የአፕሬሏ ማንነትም ማወቅ ይፈልጋሉ። ያ በጣም ደስ የሚል ነገር ነው። ጊዜው ሲቀየር የፋሽን ኢንዱስትሪውም አብሮ እየተቀየረ ነው። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሃርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤም ኤስ ዋይ ኤም ኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ቢ ኤስቱ ዲቪቢስ2 ወ ኪው ፒ ኤስ ኬ ላይ ያገኙናል። ጋቢና ቪኤ የአዲሱ ትልቅ ድምፅ ከሐምሌ 3 2013 ዓ ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ጋቢና ቪኤ የምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ አቀናባሪ ደሳለኝ መኮንን፣ እንዲሁም ሳስተናግዳቸው ያመሻውት ስመኝሽ የቆየንን ደሳለኝ ከሚጋብዘን የብስራት ሱራፌል ትሆኖ ዜማ ጋር እተዋችኋለው። የነገ ሰይበለን። መልካም ምሽት። I put I,